ትንቢተ ሕዝቅኤል ምዕራፍ አርባ ስድስት ጌታ እግዚአብሔር እንዲህ ይላል፣ በውስጠኛው አደባባይ ወደ ምሥራቅ የሚመለከተው በር ሥራ በሚሠራበት በስድስቱ ቀን ተዘግቶ ይቈይ። ነገር ግን በሰንበት ቀንና በመባቻ ቀን ይከፈት። አለቃውም በስተውጪ ባለው በር በደጀ ሰላሙ መንገድ ገብቶ በበሩ መቃን አጠገብ ይቁም። ካህናቱም የእርሱን የሚቃጠለውን መሥዋዕትና የደህንነቱን መሥዋዕት ያቅርቡ። እርሱም በበሩ መድረክ ላይ ይስገድ፣ ከዚያም በኋላ ይውጣ። በሩ ግን እስከ ማታ ድረስ ይዘጋ። የአገሩም ሕዝብ በዚያ በር መግቢያ በእግዚአብሔር ፊት በሰንበታትና በመባቻ ይስገዱ። አለቃውም በሰንበት ቀን ለእግዚአብሔር የሚያቀርበው የሚቃጠል መሥዋዕት ነውርን የሌለባቸው ስድስት የበግ ጠቦቶች ነውርም የሌለበት አንድ አውራ በግ ይሁን። የእህሉም ቁርባን ለአውራ በግ አንድ የኢፍ መስፈሪያ ይሁን፣ ለጠቦቶቹም የእህል ቁርባን እንደሚቻል ያህል ይሁን። ለአንዱም የኢፍ መስፈሪያ አንድ የኢን መስፈሪያ ዘይት ያቅርብ። በመባቻም ቀን ነውር የሌለበትን አንድ ወይፈን፣ ነውር የሌለባቸውንም ስድስት ጠቦቶችና አንድ አውራ በግ ያቅርብ። ለወይፈኑም አንድ የኢፍ መስፈሪያ ለአውራውም በግ አንድ የኢፍ መስፈሪያ ለጠቦቶቹም እንደ ተቻለው ያህል ለአንዱም የኢፍ መስፈሪያ አንድ የኢን መስፈሪያ ዘይት ለእህል ቁርባን ያቅርብ። አለቃውም በሚገባበት ጊዜ በበሩ ደጀ ሰላም መንገድ ይግባ በዚያም ይውጣ። የአገሩ ሕዝብ ግን በየክብረ በዓሉ ቀን ወደ እግዚአብሔር ፊት በመጡ ጊዜ በሰሜን በር በኩል ሊሰግድ የሚገባው በደቡብ በኩል ይውጣ። በደቡብም በር የሚገባው በሰሜን በር በኩል ይውጣ፣ በፊት ለፊት ይውጣ እንጂ በገባበቱ በር አይመለስ። በሚገቡበት ጊዜ አለቃው በመካከላቸው ይግባ፣ በሚወጡበትም ጊዜ ይውጣ። በበዓላትና በክብረ በዓል ቀኖች የእህሉ ቁርባን ለወይፈኑ አንድ የኢፍ መስፈሪያ፣ ለአውራ በጉ አንድ የኢፍ መስፈሪያ፣ ለጠቦቶቹም እንደሚቻለው ያህል ለኢፍ መስፈሪያም አንድ የኢን መስፈሪያ ዘይት ይሆናል። አለቃውም በፈቃዱ የሚያቀርበውን መሥዋዕት የሚቃጠለውን መሥዋዕት ወይም በፈቃዱ ለእግዚአብሔር የሚያቀርበውን የደህንነቱን መሥዋዕት ባቀረበ ጊዜ ወደ ምሥራቅ የሚመለከተው በር ይከፈትለት። በሰንበትም ቀን እንደሚደረግ የሚቃጠለውን መሥዋዕትና የደህንነቱን መሥዋዕት ያቀርብ፣ ከዚያም በኋላ ይውጣ። ከወጣም በኋላ በሩ ይዘጋ። በየዕለቱም ለሚቃጠል መሥዋዕት ነውር የሌለበትን የአንድ ዓመት በግ ጠቦት ለእግዚአብሔር ያቅርብ፣ በየማለዳው ያቅርበው። ከእርሱም ጋር የእህልን ቁርባን በኢን መስፈሪያ ሲሶ ዘይት የተለወሰ የኢፍ መስፈሪያ ስድስተኛ እጅ መልካም ዱቄትን በየማለዳው ያቅርብ። ይህ በዘላለሙ ሥርዓት ለእግዚአብሔር የዘወትር የእህል ቁርባን ይሁን፣ እንዲሁ ዘወትር ለሚቃጠለው መሥዋዕት ጠቦቱንና የእህሉን ቁርባን ዘይቱንም በየማለዳው ያቅርብ። ጌታ እግዚአብሔር እንዲህ ይላል፣ አለቃው ከልጆቹ ለአንዱ ከርስቱ ስጦታ ቢሰጥ ለልጆቹ ይሁን፣ የርስት ይዞታ ይሆንላቸዋል። ነገር ግን ከባሪያዎቹ ለአንዱ ከርስቱ ስጦታ ቢሰጥ እስከ ነጻነት ዓመት ድረስ ለእርሱ ይሁን፣ ከዚያም በኋላ ለአለቃው ይመለስ። ርስቱ ግን ለልጆቹ ይሁን። አለቃውም ሕዝቡን ከይዞታቸው ያወጣቸው ዘንድ ከርስታቸው በግድ አይውሰድ። ሕዝቤ ሁሉ ከይዞታቸው እንዳይነቀሉ ከገዛ ይዞታው ለልጆቹ ርስትን ይስጥ። በበሩም አጠገብ ባለው መግቢያ ወደ ሰሜን ወደሚመለከተው ለካህናት ወደሚሆን ወደ ተቀደሰው ዕቃ ቤት አገባኝ። እነሆም በኋላው በምዕራብ በኩል አንድ ስፍራ ነበረ። እርሱም ካህናቱ ሕዝቡን ለመቅደስ ወደ ውጭው አደባባይ እንዳያወጡ የበደሉን መሥዋዕትና የኀጢአቱን መሥዋዕት የሚቀቅሉበት የእህሉንም ቁርባን የሚጋግሩበት ስፍራ ይህ ነው አለኝ። በውጪው አደባባይ አወጣኝ። በአደባባዩም ወዳለው ወደ አራቱ ማዕዘን አዞረኝ። እነሆም በአደባባዩ ማዕዘን ሁሉ አደባባይ ነበረ። በአደባባዩ በአራቱ ማዕዘን ርዝመቱ አርባ ክንድ ወርዱም ሰላሳ ክንድ የሆነ የታጠረ አደባባይ ነበር። በማዕዘኑ ላሉ ለእነዚህ ለአራቱ ስፍራዎች አንድ ልክ ነበረ። በአራቱም ዙሪያ ሁሉ ግንብ ነበረ። በግንቡም ሥር በዙሪያው የመቀቀያ ቦታ ነበረ። እርሱም እነዚህ የቤቱ አገልጋዮች የሕዝቡን መሥዋዕት የሚቀቅሉባቸው ስፍራዎች ናቸው አለኝ።